ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ ከአሜሪካ ድምፅ። ዛሬ ምሽት ከሚደመጡት ዘገባዎቻችን መካከል በቤንሻንጉል ጉሙዝ የታጠቁ ኃይሎች ንጹሐን ዜጎችን መግደላቸውን የክልሉ መንግስት አስታውቋል። ቁጥር የተባለው ባሱ ውስጥ የነበረው ሰው ነው። ሙሉ በሙሉ ጥፍቷል ማለት ይቻላል። ወደ አርባ የሚሆን ንጹሐን ዜጎች ላይ ነው ጉዳት የደረሰው። የክልሉ ሰላም ግንባታና ጸጥታ ቢሮ ኃላፊ ጋሹ ዱጋስ ናቸው። ዝርዝር ዘገባው ቆየት ማል። በሌላ ዜና በአማራ ብሔር ተወላጆች ላይ ዘር ለየ በደል እየተፈጸመ ነው በሚል በዋሽንግተን ዲሲ ከተማ ሰላማዊ ሰልፍ ተደርጓል። ኢትዮጵያ ውስጥ በአማራ ህዝብ ላይ እየደረሰ ያለውን የዘር ጭፍጨፋ ለማውገዝና የዘር ጨፍጫፊዎችም ለህግ እንዲቀርቡ ዓለም አቀፉ ማህበረሰብም በዚህ ጉዳይ ላይ ተገቢውን ግንዛቤ እንዲያገኝ ድምፅ ለማሰማት ነው። ከሰልፎ አስተባባሪዎች አንዱ የሆኑት አቶ ተመስገን መንግስቱ ናቸው። ሌሎች ዘገባዎችም የተካተቱበትን መሰናዶ ሀብታሙ ስዩ መምህር አለው። ኤልያስ አስማረ ቅንብሩን ያከናውናል። በመቀጠል ደግሞ ኤደን ገረመው አጫጭር የዓለም ዜናዎችን ታሰማናለች። አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምናመሽታችኋል። በቤኒሻንጉል ጉምዝ መተከል ዞን ድባጤ በንጹሐን ዜጎች ላይ ጥቃት ያደረሱ ከሀያ በላይ የጸረ ሰላም ኃይሎችን መደምሰሱን የክልሉ መንግስት አስታወቀ። የክልሉ የሰላም ግንባታና ጸጥታ ቢሮ ኃላፊ ከአርባ በላይ የሆኑ ንጹሐን ዜጎች ሕይወት መጥፋቱን ገልጸው የተገደሉትም በህወሀት ተላላኪዎች በሆኑ የጉምዝ ተወላጆች መሆኑን አረጋግጠናል ብሏል። ዘገባውን ያደረሰን ናኮር መልካ ነው። አርባ ስምንት የጤና ባለሙያዎች በዛሬ ዕለት አገልግሎት ለማበርከት ወደ ግንባር ማቅናታቸው ታወቀ። የአዲስ አበባ ምክትል ከንቲባ አዳነች አቤቤ ሐኪሞቹ ለመከላከያ ሰራዊት ሙያዊ ድጋፍ ለማድረግ በመወሰናቸው ምስጋናቸውን አቅርበዋል። ዘገባውን ያደረሰችን ፀሐይ ዳምጠው ናት። እስራኤል በምስራቅ ኢየሩሳሌም 1200 ቤቶችን ለመገንባት የያዘችውን እቅድ እንደገፋችበት አስታወቀች። እቅዱ ቤተልሔምንና ምስራቅ ኢየሩሳሌምን የሚከፋፍል በመሆኑ መጪውን የፍልስጤን መንግስት አዳጋች አድርጓል በማለት ፍልስጤማውያን አስተያየት ሰጥተዋል። አዲሱ የእስራኤል እቅድም በእስራኤልና በአሜሪካ ተመራጩ ፕሬዚዳንት ጆ ባይደን አስተዳደር መካከል ውጥረትን ሊፈጥር ይችላል የሚል ስጋትም ተንጸባርቋል። በሌላ ዜና የዩናይትድ ስቴትስ ፕሬዚዳንት ዶናል ትራምፕ ሁለት ሳምንት ሊሞላው ከተቃረበው ፕሬዝዳንታዊ ምርጫ ውጤት በኋላ ትናንትና ለመጀመሪያ ጊዜ ጆ ባይደን አሸንፈዋል ብለው የተቀበለ የሚመስል ንግግር ከተናገሩ በኋላ መልሰው ደግሞ ጆ ባይደን ማሸነፋቸውን እንዳልተቀበሉ ተናግረዋል። ፕሬዚዳንት ዶናልድ ትራምፕ በትዊተር ገጻቸው በተደጋጋሚ ማስረጃ በሌለበት የተሸነፍኩት ምርጫው ስለተጭበረበረ ነው እያሉ ይገኛሉ። በኮቪድ-19 መከላከያ ክትባት ፍለጋ ጥረት ውስጥ አሁንም አዲስ መልካም ዜና ተሰምቷል። የዩናይትድ ስቴትሱ ሞዴርና ኩባንያ ሶስተኛውና የመጨረሻው ምዕራፍ የሰው ላይ ሙከራ ክትባት ውጤት ዘጠና አራት ነጥብ አምስት ከመቶ ውጤታማ ሆኖ መገኘቱ ታውቋል። ክትባቱ ግዙፉ ማሳቹስቴትስ የሚገኘው የመድኃኒት ኩባንያ ሞዴርና እና ከዩናይትድ ስቴትስ መንግስት የአለርጂና የተላላፊ በሽታዎች ኢንስቲትዩት ጋር በመሆን እየተሰራ ይገኛል። ባለፈው ሳምንትም እንዲሁ የዩናይትድ ስቴትሱ የመድኃኒት ኩባንያ ፋይዘር ከጀርመን ባዮ ኢንቴክ ጋር ሆኖ የሰራው ክትባት ትልቅ ውጤት ማስገኘቱም ይታወሳል። የዩናይትድሱ ጆንሰን ኤን ጆንሰንም ራ ክትባት ላይ የመጨረሻ ደረጃውን የሰው ልጅ ሙከራ እንግሊዝ ውስጥ እንደሚጀምር አስታውቋል። በዓለም ዙሪያ በኮቪድ-19 የተያዙ ሰዎች ቁጥር ከ54 ነጥብ 5 ከመቶ ማለፉን በበሽታው ሕይወታቸው ያለፈው ደግሞ ከ1 ነጥብ 3 ሚሊዮን በላይ ማለፉን የጆንስ ሆፕኪንስ ዩኒቨርሲቲ የወረርሽኙ መረጃ ማዕከል አመላክቷል። በሌላ በኩል የብሪታንያ ጠቅላይ ሚኒስቴር ቦሪስ ጆንሰን ኮሮና ቫይረስ በምርመራ ከተገኘባቸው የፓርላማ አባል ጋር በቅርበት መገናኘታቸውን ተከትሎ እራሳቸውን በድጋሚ ለይተው እንዳሉም ተገልጿል። አድማጮች ለሰዓቱ የያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና መርሃ ግብሮች ጋር ትቆዩ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ጋቢና ቪኦኤ ከአሜሪካ ድምፅ ይቀጥላል። ቪኦኤ አምሃሪክ ብላችሁ በማኅበራዊ መገናኛ ገጾቻችን ላይ ከፈለጋችሁን ትኩስ መረጃዎችን ታገኛላችሁ። አሁን ወደ ቀዳሚው ዘገባ እንሻገር። በቤንሻንጉል ጉሙዝ መተከል ዞን ድባጤ በንጹሐን ዜጎች ላይ ጥቃት ያደረሱ ከ20 በላይ ጸረ ሰላም ኃይሎች ደመሰስኩ ብለዋል የክልሉ መንግሥት። የክልሉ ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ ጋሹ ዱጋስ በጉዞ ላይ የነበሩ ከ40 በላይ ንጹሐን ዜጎችን የገደሉ የህወሓት ተላላኪዎች የሆኑ የጉሙዝ ተወላጆች መሆናቸውን አረጋግጠናል ብለዋል። ከዚህ ጋር ተያይዘው ቤት ንብረታቸው በእነዚህ ታጣቂዎች የተቃጠለባቸው 1200 የሚሆኑ የድባጤ ነዋሪዎች በትምህርት ቤት ውስጥ ሰፍረው ድጋፍ በመጠባበቅ ላይ እንደሚገኙ የክልሉ አደጋ ስጋት ሥራ አመራር ጽህፈት ቤት ገልጿል። ናኮር መልካ ተጨማሪውን ይዟል። የቤኒሻንጉል ጉሙዝ ክልል ሰላም ግንባታና ጸጥታ ቢሮ ኃላፊ አቶ ጋሹ ዱጋስ በመተከል ዞን ድባጤ ወረዳ ከትናንት ወዲያ ቅዳሜ በህዝብ ማመላለሻ አውቶቡስ ውስጥ በነበሩ ንጹዋን ዜጎች ላይ በደረሰው ዘግናኝ ጥቃት ከአርባ በላይ ሰዎች ተገድለዋል ብለዋል። ጥቃቱን ያደረሱት ደግሞ የህዋት ተላላኪ የሆኑ የጉሙዝ ተወላጆች ናቸው ብለዋል። ጉዞ ላይ የነበረው ባስ ላይ ነው ጥቃት ያደረሱ እንግዲህ ያደረሱትን ጥቃት ለሁላችንም በጣም የምናወቅ ሆነው አሰቃቂና በጣም ከሰው ልጅ የማይጠብቅ ድርጊት ነው የተፈጸመው እና በርካታ ዜጎች ሕይወታቸው አጥተዋል። እስካሁን የነበረው ዘማዎች ቁጥር የተባለው ባስ ውስጥ የነበረው ሰው ነው ሙሉ በሙሉ ጠፍተዋል ማለት ይቻላል። ያው ወደ አርባ የሚሆን ምጽዋን ዜጎች ላይ ነው ጉዳት የደረሰው። ባልታስበ ሁኔታ ነው በሌላ አቅጣጫ ኦፕሬሽን እየተሰራ ሳለ እንግዲህ እነሱ ባልታስበ በሰላሙኑ መስመር ሲንቀሳቀስ ሲነበረው ትራንስፖርት ላይ ነው ህዝቡ ላይ ጥቃት ያደረሱ። ቀጥታ አሁን እነዚህ ድርጊት የፈጽሙ ሰዎች በብሄር ያው የጉሙዝ ተወላጅ የሆኑ እንጂ ቀጥታ ተልዕኮ የተሰጣቸው ከህዋት ነው የህዋት ተልዕኮ ነው እያስፈጽሙ ያሉ። አሁን ግን የመጣቅም አዝማሚያ ሲታይባቸው ተስፋ ወደ መቁረጥ አካባቢ ሲደርሱ ነው እንደዚህ አይነት ጭካኔ የተሞላበት ድርጊት እየፈጽሙ ያለው። የክልሉ ቃል አቀባይ አቶ መለሰ በየነ ትናንት በሰጡት መግለጫ ጥቃት አድራሾቹ ከህወሀት የጥፋት ተልዕኮ የተቀበሉ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ አባላት ናቸው ብለው ነበር። ጥቃቱ ማንነትን ወይም ሃይማኖትን መሰረት ያደረገ አልነበረም ያሉት ኃላፊው፣ ታጣቂዎቹ በተሽከርካሪው ላይ የነበሩ ግለሰቦችን ሙሉ በሙሉ በሚባል ሁኔታ ማጥቃታቸውን ገልጸዋል። ጥቃት ፈጻሚዎቹ ላይ የመንግስት ጸጥታ ኃይሎች እርምጃ ወስደው ከሀያ በላይ የሚሆኑትን መግደላቸውን አክለው አብራርተዋል። ከየብሔረሰቡ ነው። እንግዲህ የሽፍታ ያድርጉት ድርጊት ብሔረሰብ አይለዩም፣ ሃይማኖት የለውም ጥቃቱ ሲፈጽሙ። ግን ያው ከጉኑዙም ከአማራም ከዛውም ከሽናሻው ነው የነበረው ተሳፋሪ ነው። እንግዲህ ያው የተወጣጣ ብሔረሰብ ስለነበረ ጥቃት የደረሰባቸው እኛም የጸጥታ ኃይሉ እንግዲህ በነበራቸው ስራ ላይ ኦፕሬሽን ይሄን መረጃም እንደደረሰ ወደ ቦታው አቅምቶ ጥሎ ደርሶ እርምጃ የተወሰደበት ሁኔታ ነው የነበረው ከጠላትም ወደ ከሀያ በላይ የሚሆን ና ከነ መሳሪያቸው እርምጃ ተወስዶ እንደዝና የተጠቃበት ሁኔታ የተመታበት ሁኔታ ነው የነበረው። ጥቃት ፈጻሚዎቹ የህዋት ተላላኪ የሆኑ የጉሙዝ ተወላጆች መሆናቸውንም አረጋግጠናል ይላሉ አቶ ጋሹ መቀሌ ድረስ ሂዶ ስልጣና ወስዶ ገንዘብም ተከፍሏቸው

በትምህርት ቤት ውስጥ ሰፍረው ድጋፍ በመጠባበቅ ላይ እንደሚገኙ የክልሉ አደጋ ስጋት ስራ አመራር ኮሚሽን ጽህፈት ቤት ኃላፊ አቶ ታረቀኝ ታሲሳ ገልጸዋል። ዛሬ ማለት ነው ሰኞ ጠዋት አስራ ሁለት ሰዓት አካባቢ ላይ ሰዎች ተፈናቅሎ የሀይ ስኩል ላይ ተጠልሎ እንዳሉ ነው የሰማ ነው። ብዛታቸውም ወደ በአባ ወራ ደረጃ ወደ ሶስት መቶ የሚሆኑ በቤተሰብ ደረጃ ወደ አንድ ሺ ሁለት መቶ የሚሆኑ ናቸው። ለእነዚህ ያው እንጆዎች ሌሎች አካላት መግባት አይችሉም። መንግስት ግን በበኩሉ የሚችለውን ሁሉ ለማድረግ ርብርብ እያደረገ ነው። ከዚህ ከሶሳ ተነስተን ወደዛ ለመሄድ በጸጥታ ምክንያት በኮንቦይና በእጀባ ስለሚሄዱ ብዙ ሊወስድብን ስለሚችል እዛው አካባቢ ካለን ዲዛዊ መጋዘን ላይ ወደ አንድ መቶ ኩንታል ያህል እና ወደ ሀያ አምስት ሲኤስሲቪ ወይም ተጨማሪ የህጻናት አልሚ ምግብ ወደ ስድስት መቶ ሊትር ዘይት እና ስቶክ ያለው አልባሳት ከቻግኒ የመኪና ውድድር እያደረግን ነው። አሁን የመከላከያ እጀባ እንዲያደርጉ እየተነጋገርን ያለነው ያለ ነው። ዞሮ ዞሮ ዛሬ ከሰዓት ወይም ነገ ጠዋት ይሄ የነፍስ አድን የመጀመሪያ ደረጃ እርዳታ እንደሚደርስላቸው ነው። ከዚሁም ጎን ለጎን ከፌዴራል መንግስት ጋር እየተነጋገርን ነው ምላሽ ለመስጠት ማለት ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ቤኒሻንጉል ጉሙዝ ክልል ጸጥታና ደህንነትን ለማጠናከር ፈጣንና የተቀናጀ እርምጃ አስፈላጊ ነው ሲል ትናንት መግለጫ አውጥቶ ነበር። በቤኒሻንጉል ጉሙዝ መተከል ዞን የተለያዩ ወረዳዎች ባለፉት ጥቂት ወራት የበርካታ ንጹሓን ዜጎች ህይወት በታጠቁ ኃይሎች ማለፉ ሲዘገብ መቆየቱ ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ ናኮሩን ለቀደመው ዘገባው አመሰግናለሁ። ይህ በእንዲህ እንዳለ በሰሜን አሜሪካ የሚገኙ የአማራ ድርጅቶችና የሲቪክ ማህበራት ያስተባበሩት ትዕይንተ ህዝብ ከትናንት በስቲያ በዋሽንግተን ዲሲ ካፒታል ሂል ግራውንድ ተካሂደዋል። በአማራ ክልል ብሔር ተወላጆች ላይ ደረሰ ያሉትን በደል የዘረዘሩት ተሳታፊዎች ዘርን በለየ ጥቃት ውስጥ የተሳተፉ ለፍርድ እንዲቀርቡ ጠይቀዋል። በዚህ ትዕይንተ ህዝብ ላይ የኢትዮጵያ መንግስት በተለያየ መንገድ በአማራ ብሔር ላይ ለተከታተሉ እልቂቶች አስተዋጽኦ አድርገዋል በሚልም ወቀሳ ተሰምተዋል። በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ በበኩላቸው እንዲህ ያለው ወቀሳ በተሳሳተ መረጃ ላይ የተመረኮዘ መሆኑን ይናገራሉ። ዝርዝሩ በመቀጠል ይሰማል። በዋሽንግተን ዲሲ የዩናይትድ ስቴትስ መንግሥት ወሳኝ ተቋማት መናገሻ በሆነው ካፒታል ሂል ትናንት ረፋድ ላይ የተካሄደው ትዕይንተ ህዝብ መጠነኛ ተሳታፊዎች የነበሩት ቢሆንም ተሳታፊዎቹ በበርካታ የአማራ ብሔር ተወላጆች ላይ ተደራርበዋል ያሉትን በደል ለማሰማ ተውለውታል። እውቁ የኪነ ጥበብ ሰውና የለውጥ አራማጅ አበበ በለው በትዕይንተ ህዝቡ ላይ ሐሳባቸውን ካጋሩት መካከል ናቸው። እንደዚህ አርባ አመት በተለይ ደግሞ ላለፉት ሰላሳ አመት በኢትዮጵያ ውስጥ ይደረግ የነበረውን ግድያ ማን ማስተር ባይንድ ሆኖ ይመራው እንደነበረ የማይካድራ ግድያ ሁልጭ አርጎ የሚያሳያቸው ይመስለኛል። ደዚ ነው ወይ በትግራይ እና በጎንደር ክፍለ ሀገር ወሰን በአንድ ቀን ስድስት መቶ ሰው በተደራጀ መልክ አንተ እገሌን ግደል፣ አንተ እገሌን ግደል ስትገለው በዚህ መልክ ነው ተብሎ በምንም ዳመር ዱብዳ የተበሳጨ ሰው ያደርገዋል ብላችሁ ምትገምቱት አይመስለኝ ይሄ በደንብ ቀደም ብለው የተሰጣችሁበት አሳይመንት የተሰጣቸው ማ ምን እንደሚያደርግ በደንብ አቀነባብረው እየመሩ ያሉ ኃይሎች መኖራቸውን ያሳያላ ያለፉትን ግድያዎቻቸው ራንደም አይደሉም፣ ድንገት አይደሉም፣ የተናደደ ሰው አይደለም የሚያደርጋቸው ይህ ትዕይንተ ሕዝብ በሰሜን አሜሪካ የሚገኙ የአማራ ድርጅቶችና ሲቪክ ማህበራት ያዘጋጁት እንደሆኑ የነገሩን ከሰልፉ አስተባባሪዎች መካከል አንዱ የሆኑት አቶ ተመስገን መንግስቱ ሰልፉን ለመጥራት ምክንያት የሆኑ ጉዳዮችን ነግረውናል። ኢትዮጵያ ውስጥ በአማራ ሕዝብ ላይ እየደረሰ ያለውን የዘር ጭፍጨፋ ለማውገዝና የዘር ጨፍጫፊዎችም ለህግ እንዲቀርቡ ዓለም አቀፉ ማህበረሰብም በዚህ ጉዳይ ላይ ተገቢውን ግንዛቤ እንዲያገኝ ድምፅ ለማሰማት ነው። በመጀመሪያ ደረጃ የዘር ጭፍጨፋ የሚባለው ነገር እንዲሁ በቀላሉ የሚገለጽ ነገር አይደለም። በእንግሊዝኛው ጀኖሳይድ ተብሎ የሚጠራው ተርም በዛ ደረጃ የሚፈጸም ጥቃት ለመሆኑ መጀመሪያ መተማመን ያስፈልጋል። ዛሬ በምናደርገው ሰልፍ ውስጥ አንዱ አጉልተን የምንጠቀመው ቃል ጀኖሳይድ የሚለውን ተርም ነው ማለት ነው። የዘር ጭፍጨፋ እየተደረገ መሆኑን መጀመሪያ መተማመን ይገባናል። አሁንም ቢሆን የዘር ጭፍጨፋ የለም አልተፈጸመም ብለን የምናስብ ከሆነ ከፊት ለፊታችንም የተጋረጠውን አደጋ ለመከላከል ዝግጁ አለመሆናችንን እና ፍቃዱ ምንም እንደሌለን ስለሚያሳይ እሱን ዝምታ መስበር ነው የምንፈልገው በዋናነት። ከዛም ባሻገር እስካሁን ድረስ በዛ የዘርጭፍጨፋ ውስጥ ተሳትፎ ያደረጉ የመንግስት አካላትንም ጨምሮ ልዩ ልዩ ጽንፈኛ ቡድኖች አሉ። እነሱንም የማጋለጥ አላማ አለን። የኢትዮጵያ መንግስት የአማራ ብሔር አባላት ላይ ያነጣጠሩ ጥቃቶችን በዘር ማጥፋት ወንጀልነት ለመመደብ ማመንታቱን በመጥቀስ የወቀሱት አቶ ተመስገን በተለያዩ የሀገሪቱ ስፍራዎች የደረሱ እልቂቶች በማነሳሳት በመንግስት ዘንድ ሰፍኗል ያሉትን ዝምታ ለመስበር ሰልፉ እንዳቀደም ያውሳሉ። ትክክል ነው። እንዳውም የሰልፋችን ዋናው መልእክትም እየተፈጸመ ያለው ጭፍጨፋ መንግስት መር ስርዓታዊ የዘር ጭፍጨፋ የሚል ነው መርን ያልንበት ምክንያት የኢትዮጵያ መንግስት እንደሚታወቀው የዜጎችን መብት የማስከበር እና የዜጎችን ደህንነት የመጠበቅ መንግስታዊ ግዴታውን እንዳልተወጣ ይታወቃል። ከዛም ባሻገር በዘር ጭፍጨፋ ውስጥ በመንግስት መዋቅር ውስጥ ተሳትፎ የሚያደርጉ የመንግስት ባለስልጣናት እንደተሳተፉ መረጃዎቹ አሉን። ይሄ ለሁሉም ግልጽ የሆነ ነገር ነው። ከምንም በላይ ግን ዛሬ እኛ ሰላማዊ ሰልፍ እንድንወጣበት ያስገደደንና በዋናነትም ልንሰብረው የምንፈልገው ዝምታ ከዘር ጭፍጨፋው ጋር በተገናኘ የተደረገውን ድናያል ነው። ከጠቅላይ ሚኒስትሩ ጀምሮ እስከታች የቀብሌ መዋቅር ድረስ በተቀነባበረ ሁኔታ የዘር ጭፍጨፋው ጭፍጨፋው እንዳልተፈጸመና የተደረገው ጥቃት እንዲሁ የእርስ በርስ ግጭት እንዲመስል የተቀነባበረ ስራ ተሰርቷል። ማንነት ላይ አነጣጥረው የሚፈጸሙ ወንጀሎችን በተመለከተ ኢትዮጵያ መንግስት እየወሰዳቸው ናቸው የሚሏቸውን እርምጃዎች የሚጠቃቅሱት በአሜሪካ የኢትዮጵያ አምባሳደር ፍጹም አረጋ በበኩላቸው በሰልፉ አስተባባሪዎች የቀረቡት ትችቶች በተሳሳተ መረጃ ላይ የተመረኮዙ መሆኑን ያምናሉ። በመጀመሪያ ከአሁን ቀደምም ባለፈው ሳምንት እንደዚሁ አንድ ሰልፍ ነበር። በቀጥታ ወደ ኤምባሲያችንም ተወካዮቹ መጥተው የገለጹልን ነገር መንግስት በህወሓት መራሹ ህገወጥ ቡድን የተጀመረው በሰራዊታችን ላይ የተጀመረው ጥቃት እና እሱን ተከትሎ መንግስት እየወሰደ ያለው ህግን የማስከበር እርምጃ እንደሚደግፉ ነው ያረጋገጡልኝ። ስለዚህ አሁንም በተደረገው ህግ የማስከበር እንቅስቃሴ ውስጥ የሚሸሸ ቡድን ጥቃት እያደረሰና በንጹሀን ላይ ግፍ እየፈጸመ እየሄደ እንደሆነ ያው በቅርቡ በተለያዩ ኢንተርናሽናል ተቋማት ጭምር የወጣው ነገር የሚያሳየው ነው። ስለዚህ እንዲህ አይነት አሁን የተባለው አይነት ወደኛ አልደረሰንም የሚያነሱ አካላት ካሉ ደግሞ ያው ስም ማጥፋትና ፍጹም ሚስ ኢንፎርሜሽን እንደሆነ ነው አምባሳደር ፍጹም መንግስት ከትልልቅ ባለስልጣናቱ ጀምሮ እስከ ወረዳ ሹመኞቹ ድረስ በተለያየ ደረጃ ርን መሰረት ባደረጉ ጥቃቶች ተሳታፊ ሆኗል እየደረሱ ያሉ ጥቃቶችንም ተገቢ አጠራር ነስቷቸዋል የሚለውን ወቀሳም አይስማሙበትም ማለት እነሱ ሀሳባቸውን በመሰሉት መልክ ሊገልጹ ይችላሉ በመንግስት በኩል ከአሁን በፊትም ማንነትን ማዕከል አድርጎ በዋናነት በአማራ ሕዝብ ላይ የተደረገው ጭፍጨፋ የሰብአዊ ድርጊት መሆኑን መንግስትም ከኤምባሲያችንን በተደጋጋሚ አውግዘናል፣ አሁንም እናወግዛለን። ተለያዩ ሁኔታዎች የፌዴራል የፌዴራሊስት ኃይሎች በሚል ጭምር በተለያዩ ቦታዎች በመለመላቸው አካላት የተደረጉ የተለያዩ እንቅስቃሴዎች እንደነበሩ በአሁኑ ሰዓትም ደግሞ እጃቸው ያለባቸው አካላትም በመማረክም ላይ ያሉበት ሁኔታ እንዳለ እያየን ነው። ስለዚህ ጊዜ የበለጠ እየገለጠው ይመጣል። አሁን የኢትዮጵያ ሕዝብ በአንድነት ሆኖ አገሪቱን ለማተራመስ የሚንቀሳቀሰውን ሀይል ለህግ ተገዢ እንዲሆን ማድረግ ነው እንግዲህ ትልቁ በመሰራት ላይ ያለው እንግዲህ ይህ ሀይል ለህግ እስኪቀርብ ድረስ የተጀመረው ህግን የማስከበር ተግባር ተጠናክሮ የሚቀጥል ነው የሚሆነው። በተለያዩ ሁኔታዎች ሚስ ኢንፎርሜሽን ተጋለጡ አካላትም ትክክለኛውን መረጃ ሰከን ብለው እንዲያዩ እና ከህዝባችን ከመንግስት ጎን እንዲቆሙ ነው። በዚ አጋጣሚ ጥሪ ማቅረብ ፈጥ ኢትዮጵያ ውስጥ ከፍተኛ የህዝብ ቁጥር ካላቸው መካከል አንዱ የአማራ ህዝብ ነው። የዛሬ 13 ዓመት ገደማ የወጣው የብሔራዊ ህዝብና ቤት ቆጠራ መዝገብ የአማራ ህዝብ ከኢትዮጵያ ህዝብ ቁጥር ከአንድ አራተኛ በላይ እንደሚሸፍን ይጠቁማል። 96130 ኪሎ ሜትር ካለው የክልሉ ግዛት ተሻግረው በሚሊዮኖች የሚቆጠሩ የብሔሩ ተወላጆች በተለያዩ የሀገሪቱ ክፍሎች ውስጥ ይኖራሉ። ምዕራብ ኦሮሚያና ቤንሻንጉል ጉሙዝ ክልልን ጨምሮ በተለያዩ ስፍራዎች የብሔሩ ተወላጆች በተለያዩ ጊዜያት ዘርን የለየ ጥቃት እንደደረሰባቸው አምነስቲ ኢንተርናሽናልን የመሰሉ የሰብዓዊ መብት ተሟጋጅ ተቋማት ማስታወቃቸው አይዘነጋም። Lamiric Adams, Hapta Museum, Washington, D.C. <Sessizlik> የዜና ቪኦኤ ይቀጥላል። ከአሜሪካ ድምፅ ነው በመደመጥ ላይ የሚገኘው። ማናቸውም አስተያየቶች ቢኖሯችሁ በማኅበራዊ መገናኛዎች በኩል ቪኦኤ አምሃሪክ በተሰኘው ገጻችን ልታገኙ ትችላላችሁ። በጦርነትና በተለያዩ የጸጥታ ችግሮች በታመሰችው ምዕራብ አፍሪካዊቷ ሀገር ማሊ ሙዚቃ ትልቅ ቦታ አለው። በኮቪድ-19ና በነበሩ የጸጥታ ችግሮች ከዓመት በላይ ለሆነ ጊዜ ተራዝሞ የቆየው ዓለም አቀፍ የሀገርኛ ግጥምና ቀልዶች ፌስቲቫል ፊዥ ተጀምሯል። የ23ስት ዓመቷ አይሻ ድዋራ በተለምዶ በድፍረት የማይነሱ የሴቶች እኩልነትን፣ ግርዛትን የመሳሰሉ ሀሳቦችን እንደወረዱ በዘፈቀደ የሚባሉ ሀገረሰብ ግጥሞች ውስጥ አሰባጥራ እያቀረበች ነው። የደንገረመው የአኒ ሪስንበርግን ዘገባ እንደሚከተለው አሰናድተዋለች። የ23 ዓመቷ አይሻ ዲያራ እንደወረዱ በተመልካችና በታዛቢዎች ፊት የሚገጠሙ የሀገረሰብ ግጥሞችን ማቅረብ የጀመረችው የሁለተኛ ደረጃ ተማሪ ከነበረችበት ጊዜ አንስቶ ነው። እንደ ኤሮፓያን አቆጣጠር ከ2015 ጀምሮም ራሷን የሀገረሰብ ገጣሚ በማድረግ በማሊ ዓለም አቀፍ የግጥምና የቀልድ ፌስቲቫል ፊሽ ላይ ስትሳተፍ ቆይታለች። እንደ አይሻ ያሉ ገጣሚዎች በተመልካቾች ዳኞችና ታዛቢዎች ፊት ግጥማቸውን በዘፈቀደ ያወርዳሉ። ተመልካቾቹም ታዲያ ሲያሻቸው ተቀበል እያሉ ግጥም ያክላሉ። ለእሷ ይሄ የጥበብ ዘርፍ ሰዎችን መቀስቀሻ ነው። የማሊ ሴቶችና ወጣቶችን ሕይወት ለማሻሻልና ታሪካቸውንም አጉልቶ ለማውጣት ግጥሙን ትጠቀምበታለች። አይሻ የምታነሳቸው ሀሳቦች ብዙ ጊዜ በሰዎች ዘንድ እንደ ድፍረት እንደሚቆጠሩባት ነው የምትገልጸው። እኔ የማነሳቸውን ሀሳቦች ብዙ ጊዜ ሰዎች እንደ ድፍረት ይቆጥሯቸዋል። ስለ ልጃገረድ ሴቶች ግርዛት አነሳለሁ። ይህ ሀሳብ አብዛኛውን ጊዜ አፍሪካ ውስጥ እንደ ነውርና የሚያሳፍር ጉዳይ ነው የሚወሰደው። ሌሎች ሰዎች ደግሞ ያደንቁኛል፣ ምክንያቱም ደግሞ ብዙ ሰዎች ይህን ሀሳብ ማንሳት ስለማይደፍሩ ነው። ጥልቅ የሆነ የሙዚቃና የአፈ ታሪክ ባህል ባላት በማሊ ውስጥ ይህ የግጥም ዘይቤ አዲስ ነው። ማሊ ለአፍሪካ ሙዚቃ መሸጋገሪያ ተደርጋ ነው የምትወሰደው። በዘፈቀደ የሚወርድና በህዝብ ፊት የሚቀርብ ግጥም በማሊ እንደ አውሮፓውያን አቆጣጠር በ2006 ነው የተጀመረው። በዓመቱ በ2007 በአሜሪካ ተወዳጅና ገናና ሆነ። የማሊ የአርቲስቶች ፌዴሬሽን አባል የሆኑት ጄል ማዲ ሴሴኮ ይህ የግጥም ዘይቤ የማሊ የሙዚቃ አንድ አካል ነው ይላሉ። እንደወረደ በዘፈቀደ የሚባሉ የሀገረሰብ ግጥም ገጣሚዎችን እንደ ሙዚቀኛ ነው የምንቆጥራቸው። ይህ ፌስቲቫል በማሊ በነሐሴ ወር በነበረው የመፈንቅለ መንግስትና በዓለም ዙሪያ ባለው የኮቪድ-19 ወረርሽኝ ምክንያት በዚህ ዓመት ከታቀደለት ጊዜ በሁለት ወር ዘግይቶ በህዳር ወር ውስጥ ነው የሚካሄደው። አይሻ ታዲያ ለረዥም ጊዜ ከተቋረጠ በኋላ ድጋሚ ፌስቲቫሉ በመጀመሩ ትልቅ ደስታ እንደሚሰማ ትገልጻለች። ልቤ በጣም ነው በሐሴት የተሞላው። መራመድ የጀመረ ልጅ በድንገት ወድቆ መራመድ ካቃተው በኋላ ሐኪሙ መጥቶ መሄድ ትችላለህ ሲለው የሚሰማው አይነት ስሜት ነው የሚሰማኝ። ስለዚህ አሁን በጣም ደስተኛ ነኝ። ይህ አመታዊ ፌስቲቫል አግራቷ በሚባል ተቋም አማካኝነት ነው የሚካሄደው። አግራቷ በማሊ የመጀመሪያው የሀገረሰብ ግጥም ገጣሚ በሆነው አዚዝ ኮኔ አማካኝነት የተቋቋመ ሀገር በቀል ተቋም ነው። አዚዝ ኮኔ ይህ ፌስቲቫል ማሊን ከገባችበት ቀውስ ያነቃቃታል ብሎ ያስባል። ሁላችንም እንደምናውቀው 2012 የጉረጎሰውያን ዘመን ጀምሮ ማሊ የተለያዩ የጸጥታ የፖለቲካና የማህበረሰባዊ ቀውሶች አጋጥመዋታል። ስለዚህ ይህን ፌስቲቫል ለሰላምና የማህበረሰብ ትብብር ስንል ነው የምናደርገው። በዚህ ዓመት ማሊ በሀገር ውስጥ የእርስ በርስ ጦርነትና በኮቪድ-19 እየተናጠሽ ትገኛለች። ይህም ታዲያ ባህላዊና ስነ ጥበባዊ እንቅስቃሴዎችን አዳክሟቸዋል። ቢሆንም ግን አሁንም ድረስ ለሀገራቸው ቀና ህልምን የሰነቁ ወጣት ገጣሚያን ጥረታቸውን ይቀጥላሉ። አድማጮች አሁን የደረሰን ዜና አለ። በመቀሌ ከተማ በዛሬው ዕለት የቦምብ ድብደባ መካሄዱ ተሰምቷል። በዚያ የሚገኘው ሙልጌታ ጽብሃ አጭር ዘገባ ልኮልናል። በመቀሌ ከተማ ዛሬ ረፋድ ለአምስት ሰዓት ሩብ ጉዳይ የጦር አውሮፕላን ድብደባ ተፈጽመዋል። በከተማዋ ምስራቃዊ አቅጣጫ ነው ድብደባው የተፈጸመው። ባሎኒ ተብሎ በሚታወቅ ስቴዲየም ጀርባ ነው መፈጸሙ የተመለከትኩት። በአካባቢው ትልቅ የጭስና አቧራ ምልክት ታይቷል። ድብደባው በተፈጸመበት ቦታ ሄጄ እንደተመለከትኩት በሶስት ቦታዎች በድብደባ የተፈጠሩ የተባሉ ጉድጓዶቹ አይቻሉም። የአካባቢ ነዋሪዎች እንደገለጹት አንድ ሰው ጉዳት እንደደረሰበት ነው። የክልሉ መንግስት ደግሞ በመቀለ ከተማ የአየር ድብደባ በንጹሐን ወገኖች ላይ መፈጸሙ ከመግለጹ ውጭ ዝርዝር ነገር አልገለጸም። በአካባቢው የመቀለ ቅዱስ ጊዮርጊስ ቤተክርስቲያን የፈለገ ህይወት ተማሪዎች የሚኖሩበት ቤቶች በውስን ፈርሷል። እንዲሁም የአካባቢ ነዋሪዎች ቤቶች በፍንዳታው ጉዳት እንደደረሰባቸው ተመልክቻለሁ። የትግራይ ክልል መንግስት መሪ ዶክተር ደብረጽዮን ገብረ ሚካኤል ትናንት ለዓለም አቀፍ ማህበረሰብ ባወጡት መግለጫ በትግራይ ክልል አፍሪካውያን የሌላቸው ጦር መሳሪያዎች ሰው አልባ በራሪ ድሮኖች ጭምር ህዝብ ላይ ጥቃት እየፈጸሙ ናቸው በማለት ከሷል። በዚህም የአለም አቀፍ ማህበረሰብ ሊኮንነው ይገባል በማለት ነው በመግለጫቸው ያመላከቱት። የትግራይ ህዝብ በኢትዮጵያና ኤርትራ የመከላከያ ሰራዊት እንዲሁም የአማራ ክልል የጸጥታ ኃይል በተጨማሪ ደግሞ አፍሪካውያን ባልሆኑ አካላት የተቀናጀ ጥቃት እየተፈጸመበት ይገኛል በማለት ነው የገለጹት። አፍሪካዊ ባልሆኑ ያሉት ግን የትኛው ሀገር መሆኑ በግልጽ አላስቀመጡም። ዜና በመቀለ ከተማ የባንክ አገልግሎት ተጀምረዋል። የስልክና ኢንተርኔት አገልግሎት እስካሁን አልጀመረም። የክልሉ ነዋሪዎች በሌላ አካባቢ ያሉ ቤተሰቦቻቸው ለማግኘት ተቸግሯል። የቀይ መስቀል ማህበር ባዘጋጀው የስልክ አገልግሎት እየተሰጠ በመሆኑ ብዙ ሰዎች ወረፋ ይዘው ቤተሰቦቻቸውን እያገኙ ናቸው። ለአሜሪካ ድምፅ ሙልጌታ አጽብሃ መቀለም

Sunanta the face my jogging is none by እስካሁን ድረስ አብረን ስለነበር በእጅጉ አመሰግናለን። ሀብታሙ ስዩም ሳስተናግዳቸው አምሽቻለሁ። ኤልያስ አስማረ ደግሞ መሰናዶውን አቀናብረዋል። ትዝታ በላቸው የመርሃ ግብሩ አርታኢ ናት። በነገው ዕለት እንገናኛለን። መልካም ምሽት። It makes you colder, calling